በኢትዮጵያ የማንነት ጥያቄ የሚያነሱ ክፍሎች ቁጥር ከቅርብ ዓመታት ወዲህ እየጨመረ የመጣ ይመስላል። የማንነት ጥያቄ ደግሞ ከአሰፋፈርና ከመሬት ይዞታ ጋር በጥብቅ የተሳሰረ ነው። ይህ ጉዳይ በክልሎች ቅርጽና ይዘት ላይ ተጽዕኖ ማሳደሩ አይቀርም። ይህ ምናልባት የማንነት ጥያቄ በሚነሳባቸው አካባቢዎች ሁሉ የሚያጋጥም ላይሆን ይችላል። ወደ ሰሜን ኢትዮጵያ አቅንተን የወልቃይትን ሕዝብ የማንነት ጥያቄ በተመለከተ በየጊዜው ስንዘግብ ቆይተናል። በወልቃይት አማርኛ ተናጋሪው ሕዝብ አስተዳደሩ ከፍላጎታችን ውጪ ወደ ትግራይ ጠቅልሎናል ሲል ተቃውሞ ካቀረበ ሰነባብቷል። ቅሬታውን ለፌዴሬሽን ምክር ቤት የሚያቀርብ ኮሚቴ አቋቁሞ አባላቱ አዲስ አበባ ከመድረሳቸው በፊትና ከደረሱም በኋላ እየተዋከቡ መሆናቸውን አስታውቋል። አሁንም ከፍተኛ የባህልና የሥነ ልቦና ተጽዕኖ እያደረሱብን ነው ሲሉ የአካባቢው ነዋሪዎች ይናገራሉ። በቀዳማዊ ኃይለስላሴ ዘመነ መንግስት ለብዙ ዓመታት የጠቅላይ ግዛቱ ጠቅላይ ገዢ የነበሩትን ልዑል ራስ መንገሻ ስዩምን ይዘናል። ትዝታ ብላቸው በዚህ ጉዳይ ዙሪያ ሁለት የወልቃይት አዛውንት አነጋግራለች። የመጀመሪያው አቶ ላቀው አንዳርጌ ይባላሉ። እኔ እንግዲህ ላቀው አንዳርጌ ይባላለሁ። የተወለድኩት ወልቃይት ጠገዴ ነው ጠገዴ ጠራቀር ነው የተወለድኩት። ከዛም ትምህርት የተማርኩት ዳባትና ሀይ ስኩልም የተማርኩት ጎንደር ነው። እንግዲህ በቀጡት ተሰልጄ ወደዚህ እስከመጣሁበት ጊዜ ድረስ ማለት ነው። እንደ ገባኝ ከሆነ የእርሻ ልማት ሚኒስቴር ውስጥም ሆነው ሰርተዋል። በእርሻ ልማት በሁመራ የእርሻ ልማት ሰርቻለሁ። ከዛ በኋላ በሁመራ የወልቃይት ጠገዴ ሴቲት ሁመራ የእርሻ ልማት ማህበር ሲቋቋም ያን ያቋቋመው እንግዲህ በማህበራዊ እርቁት ሚኒስቴር ፋይናንስ የሚያደርገው የእርሻና ኢንዱስትሪ ልማት ባንክ ሆኖ ለገበሬዎች ብድር የሚሰጥ ማህበር ሲቋቋም በዛ ማህበር ተቀጥሮ የተሰራ ነበር። ለምን ያህል ጊዜ ያገለገሉ? በዛ ሙያ በዛ ሙያ ከአስር በዓመት በላይ አገልግያለሁ። እንግዲህ እርስዎን እና ሌሎችም የወልቃይት ተወላጆችን የምናነጋግረው የወልቃይት ሕዝብ የማንነት ጥያቄ የሚል እንቅስቃሴ ተነስቷል። አማራ የሆን ሰዎች በትግራይ አስተዳደር ስር መሆን የለብንም የሚል እንቅስቃሴ ተነስቷል እና ወልቃይት የማን ነው? የአማራ ነው? የትግራይ ነው? የሚለውን ጥያቄ ስለቀሰቀሰ ታሪክ አዋቂዎችን በስልጣን ሆኖ ላይ ሆነውም የሰሩ የሚሰሩ ወይንም የዛ ሀገር ተወላጆችን የተለያዩ ሰዎችን እያነጋገርን ነው እና የሚያውቁትን ይንገሩን ስለ ወልቃይት። ጥሩ ነው፣ በጣም አመሰግናለሁ። የወልቃይት ጠገድ ህዝብ እንግዲህ በታሪኩ የኮራ የኢትዮጵያ እንደ አትንበር ጠብቆ በልማት ተሰማርቶ የኢትዮጵያ ሰፊ ዘመናዊ እርሻ ልማት ሲያካሄድ የቆየ በጎንደር ክፍለ ሀገር በዳባት አውራጃ በወልቃይት ጠገድ የሁመራ ወረዳዎች አስተዳደር የሚኖር የአማራ ህዝብ ነው። የአማራ ህዝብ ነው ለማለት እርሶ ምን ማስረጃ አለዎት? እንግዲህ ይሄ የአማራ ህዝብ ለመሆኑ ክልሉ የታወቀ ነው። ከትግራይ ጋር የሚያዋስነው ተከዜ ነው። ተከዜ ወንዝ ምላሽ የአማራ ህዝብ ነው። የአማራ ህዝብ ለመሆኑም ህዝቡ የሚናገረው አማርኛ ቋንቋ ነው። ስነ ልቦናውም ጽሁፉም፣ ማንኛውም የሚሰራው ስራ ከአማርኛ ጋር የተቀላቀለና የአማራ ዘር ነው። እርግጥ እንግዲህ እርሶ በመኖርም በመወለድም አማራ ነው ሊሉ ይችላሉ። የትግራይ ክልል ተወላጆች ግን አካባቢው የትግራይ ነው የሚሉት። ከአሁን በፊት እኔ እዛ አካባቢ እንቅስቃሴ የሚያደርጉትን የወልቃይት ህዝብ የማንነት ጥያቄ የሚለውን ኮሚቴ የሚመሩትን ሰዎች አነጋግሬ በነበረ ጊዜ ድረገጽ ላይ ያንን እኔ የሰራሁትን ቃለ ምልልስ ተጅተው የጻፉ ሰው አሉ። ስማቸውን ዘፀአት ከመቀሌ ብለው ነበረ። አፈላልጊያቸው ነበረ እሳቸው በፕሮግራም እንዲቀርቡ ግን ሊገኙልን አልቻሉም። እሳቸው ከጠቃቀሷቸው ነገሮች መካከል ትግራይ በአስራ ስምንተኛው ክፍለ ዘመን አሁን ካላት ስፋት አምስት እጥፍ ነበረች። ያም ኤርትራን፣ ወልቃይትን፣ ሀለዋ ምላሽን፣ ደንከልን እስከ ሰቆጣ አቅራቢያ ድረስ የሚጠቀልል ነው ብለው ጽፈዋል። ብዙ ዝርዝሮችንም ጽፈዋል። እንዲያውም እሳቸው የሚሉት እስካሁንም ወደ ትግራይ ያልተጠቃለሉ አካባቢዎች ከወሎም አካባቢ አሉ፣ ከጎንደርም የሚቀር አለ ነው የሚሉት። ስለዚህ ታሪክ እርስዎ የሚያውቁት ነገር አለ? ይሄ እኮ ግልጽ ነው። ምክንያቱም እንግዲህ ሰውየው ይህን ታሪክ ከየት እንዳበጡት በኢትዮጵያ ታሪክ ይሄነ አፄ ዮሐንስ ከአፄ ዮሐንስ ራስ ልጃቸው መንገሻ፣ ከዛ ራስ ስዩም፣ ከዛ ራሳቸው ራስ መንገሻ ሲያስተዳድሩት ነው የቆየ የተከዜን ወንዝ ተሻግሮ የሚያውቅ በጎንደር እና በትግራይ ሕዝብ መካከል በዳር ድንበር የጥላቻ መልክ ታይቶ ተሰምቶ ማይታወቅም። ይህን ለማድረግ የቻሉበት ምክንያት ምንድን ነው? ሜዳ በነበሩበት ጊዜ ወያኔዎች ማለት ነው አማራውን አንደኛ ዳርድንበሩን መውሰድ የልማት ሀገር ያለውን ማካለል ከዛ ከሚል አቋያ ካልሆነ በስተቀር በታሪክ የተጨበጠ አንድም ነገር የለም። በታሪክ ይሄንማ ኢትዮጵያ እኮ እነመለስ የአንድ መቶ ዓመት ታሪክ ያላት ናት ሲሉ የነበሩ ነው እና እንግዲህ የእነሱ ታሪክ ራሳቸው ሜዳ በነበሩ ጊዜ የሚፈጥሩት ታሪክ ካልሆነ በስተቀር በታሪክ በአፄ ዮሐንስ በራስ መንገሻ፣ በራስ ስዩም እንደገና አሁን በልዑል ራስ መንገሻ በዚህ ጊዜ እከሌ የሚባል ወልቃይት ጠገዴ መጥቶ ጠለምት መጥቶ ግብር አስገበረ ታክስ አስከፈለ የሚል ታሪክ የለም። እንደው እሳቸው የሚሉትን በጭብጥ ለማንሳት በርካታ የራያ ቦታዎች የምዕራብ ትግራይ ቦታዎች ወደ ወሎና ጎንደር የተካለሉት ከአስራ ዘጠኝ መቶ አርባ ሶስት እስከ አስራ ዘጠኝ መቶ አርባ ስምንት አመተ ምረት ባሉት አመታት ውስጥ ቀዳማዊ ወያኔ የተባለው አመፅን ተከትሎ ነው። አፄ ኃይለ ስላሴ ትግራይን ለማዳከም ያደረጉት ነው ይሉና ወደ ወሎና ጎንደር ከተሸነሸኑት በርካታ የትግራይ ቦታዎች ህወሀት ታደግ ስልጣን ከያዘ በኋላ ወደ ትግራይ እንዲመለስ የሆኑት ከተወሰዱት ከሀያ አምስት እስከ ሰላሳ በመቶ ብቻ ናቸው። በአሁኑ ሰዓት በጎንደር ዞን ስር ድሮ በትግራይ ክልል ስር የነበሩ ከሰባ እስከ ሰማንያ ከመቶ ህዝባቸው ትግርኛ የሚናገርባቸው ሶስት ዞኖች አሉ እነሱ ወደ ወሎ የተከለሉ ደግሞ በርካቶች አሉ። እንደውም አልተመለሱም ነው የሚሉት። እነኚህ እና እኚህ ሰው ከአስራ ዘጠኝ መቶ አርባ ሶስት እስከ አስራ ዘጠኝ መቶ አርባ ስምንት ባለው ጊዜ ይሄ ሁሉ መሬት ከትግራይ ላይ እንደተወሰደ ነው የሚናገሩት። እንግዲህ እውነቱን መናገር ጥሩ ነው። ምክንያቱም እኚህ ሰውዬ ከየት እንዳመጡት አላውቅም ግን ኢትዮጵያ ውስጥ የትግራይ አገዛዝ ራሱን የቻለ የተለየ አገዛዝ እንዲያውም ከትግራይ የሚወሰነው ወደ ፍርድ ሚኒስቴር እንኳን ይግባኝ የማይሰጥበት ራሱ ራሱን በመወሰን ካሉት ከነበሩት አስራ ሁለት ክፍላተ ሀገራት የተለየ አገዛዝ የነበረው ትግራይ ነው። ለትግራይ ሕዝብ ፍጹም ነጽነት ከኢትዮጵያ ሕዝብ የተለየ ነጽነት የነበረው ነው። ትግራይ ውስጥ ሌላ ሰው ገብቶ እንኳን ዳር ድንበር ሊወስድ አይደለም እና ትግራይ ውስጥ ገብቶ ያስተዳደረ አንድ ሌላ ኢትዮጵያዊ የለም። ከትግራይ ውስጥ በጣም እንግዲህ በወረዳ በምክትል ወረዳ በምናምን ካልሆነ በስተቀር በርዕስ አስተዳደር ሌላ ሰው መጥቶ የለም። በሁለተኛ ደረጃ ጃኑ ሆይ ራስ መንገሻ እኮ የጃኑ ሆይ አማች ናቸው። ሌን አድርገው ነው ከሳቸው ነጥቀው የሚወስዱት ይሄ ሊመስል የማይችል ሊበሉት የፈለጉትን አሞራ ምንድን ነው ዛግራ ይሉታል እንደሚለው ነው እንጂ በታሪክ የለም እንግዲህ ወላጆቻችን የእኔ ለምሳሌ ወላጅ ቦስ በዘጠና ሰባት አመቱ ነው የሞተ ከሞተ አስር አመት ሆኖታል እና እንግዲህ መቶ አስራ ሰባት አመት ማለት ነው እና ከየት እንደመጣ የት እንደሆነ የማይታወቅ ነው ይህን ሀገር በጎንደር በወገራ አውራጃ ለምሳሌ ወሰንን የሚገዙት የነበረ ቢተወደድ አዳነ ናቸው እና ከትግራይ ሕዝብ ጋራ ፍቅርና ሰላም የነበረ ነው። ቋንቋ መላገር ስለሚሉት ደግሞ የሁመራ ሕዝብ የልማት መሬት እንደመሆኑ መጠን ከኤርትራም ከትግራይም ይመጣል። ከዛም አልፎ ከሱዳን የሚመጡ ሰዎች አሉ። ስራ ከዛም አልፎ ባለፈው ጊዜ እንደሆነ ሰራተኛ እጥረት ስለነበረ ከአዲስ አበባ በአውሮፕላን ተጭነው የሚመጡ ኦሮሞዎችን ነበሩ። እንግዲህ በዛ ህዝቡ ዳይቨርሲፋይድ የሆነ ቋንቋል በመለማመድ መናገሩ ትግሬ ሊያሰኘው አይችልም እና ይሄ ዝም ብሎ ፋብሪኬትድ የሆነ እነሱ እንደፈለጉት አንዴ የኢትዮጵያ የሚባል ሀገር የለም፣ አንዴ የኢትዮጵያ የመጣመት ታሪክ ናት እያሉ ፋብሪኬት ሲያደርጉ የነበሩ የኢትዮጵያን ዳር ድንበር በመቁረስና በመከፋፈል ሲሰሩት የነበረ ሴራና ተንኮል እንጂ በታሪክ የተደገፈ አንድም ነገር የለም። የኢትዮጵያ ታሪክ እኮ ቁልጭ ብሎ የተቀመጠ ነገር ነው። አቶ ላቀው አንዳርጌ፣ እርስዎ በምን ምክንያት ነው ግን የተሰደዱት? ከዚህ ጋር ግንኙነት አለው ስደቶ፣ ኖ ነው አይደለም? እኔ የተሰደድኩት ከደርግ ጋር ነው ከደርግ ደርግ እኛ ገበሮች እንደመሆናችን መጠን ደርግ ኮሚኒዝም የሚለውን በመቃወም በዛ ነው የወጣሁት እኔ በጣም አመሰግናለሁ። አቶ ላቀው አንዳርጌ ስለሰጡኝ ማብራሪያ ስለ ወልቃይት በጣም አመሰግናለሁ። ትዝታ ያነጋገረቻቸው ሌላኛው የወልቃይት አካባቢ ተወላጅ ደግሞ የሰማንያ አምስት አመቱ አዛውንት አቶ ብርሃኑ አስረስ ይባላሉ። ጠና ይስጥልኝ አቶ ብርሃኑ፣ ሰው እንደነገረኝ የሰማንያ አምስት አመት አዛውንት ኖት። አንድ ወር ተኩል ቀርቶኛል። በጣም ድምጾ ግን በቃ ገና የወጣት ነው። አይ ጉድ እስቲ አቶ ብርሃኑ አስረስ ራስዎን ያስተዋውቁን። እሺ እኔ ብርሃኑ አስረስ ባዩህ እባላለሁ። እንግዲህ ይቅርታ እንዳነሳሽው እኔ ጎንደር ነው የተወለድኩት። ከጎንደርም ስሜን አምባራስ የሚባለው ሀገር ላይ ነው የተወለድኩት። እንግዲህ ወልቃይት የናቴ ሀገር ነው። በአባቴ ደግሞ ስሜንኛ ነኝ። በቀድሞ አነጋገር የአምባራስ ሰው ሲባል በአራት ማዕዘን በኢትዮጵያ ላይ የሚወለድ ትልቁ ባላባት ማለት ነው። ከዛ ነው አምባራስ ነው ጎረቤት ነው የትግራይና ይሄ ሰሜኑ የተከዘ ወንዝ ነው የሚለየው። በአብዛኛው በኩል አንድ አካል አንድ አምሳል ሆኖ ተጋቦች ነው፣ ይጋባል፣ ይከባበራል። ሌላ ምንም ነገር የለም። አሁን ወደ ኋላው እንግዲህ ነገር ትንሽ እየመጣ የሄደው በሰቲት ሁመራ ምክንያት ይመስለኛል። ፈቲ ቱመራ እንግዲህ ቅድም እንዳነሳሁት እኔ የእናቴ ሀገር ነው። እናቴ ኩሊታ ማርያም የምትባል ደብር ላይ ነው የተወለደችው። ያ ነው እንግዲህ እዛ በኩል ደግሞ የወልቃይት ጠገደው ምንች ነው። ወልቃይት በታሪኩ የመጣነ እንደሆነ መንግስት፣ ያለምንም ጥርጥር በአክሱም ነው የተመሰረተው። አክሱም ነው። የአክሱም መንግስት እየደከመ ሲሄድ፣ የፈላሻው መንግስት የወዲት ዘመን ተተካ። እሱ ደግሞ ከዛው ከአክሱ መንግስት መውደቅ ይዞ ሽቅብ ወደ ላስታ ሲወጣ ያልፍና ሲሄድ ይሄ ልክ እንደ ትግራይ ወደ ኋላ የቀረ ነው። የሰሜኑ ክፍል መንግስት ወጣ። ከመንግስት እያለፈ ሲሄድ ወደ ሸዋ መጣ። ከሸዋ እንደገና ተነስቶ ወደ ግራኝ ዘመን ደረሰ። ግራኝ ዘመን አልፎ እንደገና ደግሞ ወደ ጎንደር መንግስት መጣ ከጎንደር መንግስት ደግሞ የደከመ ሄደና የመሳፍንት ዘመን ተተካ ከመሳፍንቱ ዘመን ተጥሎ ደግሞ አጼ ቴዎድሮስ ተነሱ ከአጼ ቴዎድሮስ አጼ ዮሐንስ ከአጼ ዮሐንስ በኋላ ደግሞ ወደ ምንሊክ ወደ ሸዋ መንግስት ነገሩ ያለ መጣ እንግዲህ በዚህ ነው ያለው እና ትግራይ እና ጎንደር ተዋሳኝ ነው ጋብቻ ነው ስምም ነው ፍቅር ነው። አንድ አካል አንድ አምሳል ሆኖ የሚኖር ነው። መከራውም ደስታውንም በጋራ ሲካፈል የኖረ ህዝብ ነው። ግን ግን ስትያዝልኝ ከተከዜ ወዲህ ጎንደር ነው፣ ከተከዜ ማዶ ትግራይ ነው። ወሰን ይሁን በሌላ ነገር ተጋፍቶ ተጣልቶ ተጋጭቶ አያውቅ። በሰላም በክብር ነው እንደሚኖረው። አቶ ብርሃኑ እዚህ ላይ ቆም ላርጎትና አንድ ሰሞን ከጥቂት ሳምንታት በፊት የወልቃይት ህዝብ የማንነት ጥያቄ ከሚያነሱ ኮሚቴ ጋር ቃለምልልስ አድርገን ነበር። እና ለዚያ ቃለምልልስ በአንድ ድረገጽ ላይ ጽሁፍ የጻፉ ሰው ነበሩ። አሁን መልሼ ላገኛቸው አልቻልኩም፣ እሳቸውንም በውይይቱ ላሳትፍ። ዘፀአት ከመቀሌ በሚል ነበር የጻፉት እኚህ ሰው የሚሉት የታሪክ መዛግብት እንደሚጠቁመው ትግራይ በአስራ ስምንተኛው ክፍለ ዘመን አሁን ካላት ስፋት አምስት እጥፍ ነበረች። ይህም ኤርትራን፣ ወልቃይትን፣ ሀልዋሀ ምላሽን፣ ደንከልን እስከ ሰቆጣ አቅራቢያ ድረስ ይጠቀልል ነበረ። ጎንደር ስር የገቡ የትግርኛ ተናጋሪ ቦታዎች እና ወሎ ስር የገቡ የትግርኛ ተናጋሪ ቦታዎች ከአስራ ዘጠኝ መቶ አርባ ሶስት እስከ አስራ ዘጠኝ መቶ አርባ ስምንት አመተ ምህረት በነበረው በቀዳማዊ ወያኔ ኃይለ ስላሴ ትግራይ ሊያዳክሙ ወደ እነዚህ ቦታዎች ያካለሏቸው ነው የሚሉት። ስለዚህ ታሪክ ያውቃሉ እርሶ? አይ እንዲያው የኔም በቤት ይሄ ለመጀመሪያ ጊዜ ዛሬ መስማቴ ነው። እንደዚህ ያለ ነገር በታሪክ እኔ ትንሽ እንዳቅሜ ታሪክ ተማሪ ነኝ፣ ታሪክ ተመራማሪ ነኝ። እንደዚህ ያለ ነገር ከአሁኗ ጊዜ ውጭ አልሰማሁም፣ አልደረስኩም። እና ይሄ ነገር አሁን እንዴት መጣውን ግን ምናልባት ባነሳልሽ መቼ ይሆናል ልብስ ሁሉ መነሻ የሆነው የሰሊጡ አገር ሰቲቱ መራ፣ ሰቲቱ መራ፣ ሰቲቱ መራ እንደው ትንሽ ከእሷ ላይ ያዥ ይሄ ነው ለሁሉም ነገር መሰረት የሚሆነው፣ ትልቅ መሰረት ነው ማስያዝሽ። ከታሪክ አንጻር እንግዲህ ምንድን ነው የሆነው? አገሩ የቆላው በሽታ ሁሉ አለበት፣ ወባ አለ፣ እባብ አለ፣ ዘንዶ አለ፣ ተዳዳፊ ተዋሲያኑ ነገሮች ሁሉ ስላሉ ወደዚ ሀገር ወርዶ እርሻ ማረስ ችግር ነበረ። የሚደረገው ነገር ቢኖር ክረምቱ ሲገባ ገና ከሰኔው ገደማ ላይ ወይ ሐምሌው ላይ ጥቂት ጓደኞች ይሰባሰቡ እና ሁለት ሶስቱ አንድ ቡድን ሆነው ስንቃቸውን ቋጥረው መጥተው አያቸው ላይ ወዘፍንጨት እያሳቡ ማረፍ አይቻልም። በወዘፍንጨት አስጭረው መሬቱን ሰልቅ ዘርተው ትሄዳሉ። እነኚህ እነማን ናቸው? ወልቃይቶች፣ ወልቃይቶች፣ ወልቃይቶች። እንደዛ አርገ ዘርተው ይሄዳሉ። አሁን ከአንድ ወር አንድ ወር ምናምን ጨምሮ ደግሞ ላረም ይመጣሉ። እንዲ ተሰባስበው በቡድን ያን አርመው ይሄዳሉ። በሶስተኛው ማጨጃው ጊዜ ሲደርስ ደግሞ እንደዚሁ መጥተው አጭነው ወቅተው ይዘው ይሄዳሉ። ወባው አይቻልም። እባቡ ዘንዶ፣ ምንም በጣም አስቸጋሪ ነበረም። እንዲህ እየተባለ ግን ሰርግ ሲኖር፣ ተስካር ሲኖር፣ ያለ ድግስ የሚጠይቅ ነገር ሲኖር ትንሽ ገንዘብ የሚገኝበት ጥሩ ሰብል የነበረ እና ለዚህ ነው የሚመጡና የሚሰሩ የነበሩት። አሁን ምን ሆነ? ግሪኮች፣ የግሪክ ቤተሰቦች ከኤርትራ ተነስተው መጥተው የሰሊጥ መሬት መሆኑን ሲያውቁ ገብተው እርሻ ይጀምራሉ። እርሻ ሲጀምሩ እንዲያው ሀያ ሰላሳ አርባ አምሳ የሚሆን ሰው አብሮ ያካበባቸውና ለራሱም እንዲያው ትንሽ ትንሽ በአያም እያስጎተተ ጀራንፎውን እየዘራ ደህና እንትን እያለ ሄደ። ሲጨምር ሲጨምር ሲያድግ ሲያድግ ሲያድግ ሲያድግ ሲያድግ እንዴ እነሱ ከዚያ ሲሰፍሩ የዚህ ወልቃይ ጠገዴው ሰው እነሱን እየተከተለ በሬም እየለመነ እያመጣ በአህያም በጅራፎ እያስጎተተ እየዘራ እየዘራ ይከታተላቸው ጀመር። አሁን ሲባል ሲባል ትንሽ ወደ ማረስ ገባ። በሬ ይጠምድ ጀመር። ከበሬም አለፈና ጻራ ሰረበለማ የሚባሉ ያገሩ ሰው ነበሩ። ጥሩ እንዲያው ከሰው ጋር መግባባት የሚችሉ እሳቸው ዘመዶቻቸው ይዘው መጥተው በቡድን በቡድን እንዲሰሩ መሬት እንዲይዙ አደረጉ። የደጃች ባይ ታየጉላ ዘመዶችም እንደዚሁ ጀመሩ። ከዳባይት በቤት አዜም ዘመዶች እነሱም እንደዚሁ አሉ። እና ይኸው ነው። ቤተሰቡ እየተያዘ እየተያዘ እየሰፋ እየሰፋ እየሰፋ እየሰፋ ሄደ። እነሱ ሲያርሱ የሚያርም የሚያጭድ እህሉን የሚሰበስብ ሲፈለግ የትግራይ ሰው በጣም ጥሩም ነው። ጎበዝ፣ ኃይለኛ፣ ሰራተኛ፣ ጠንካራ ይዞ ነው ችግሩን ችግር አድርጎ ወገቡን አስሮ መጥቶ እንዲ መቶ ሁለት መቶ ሶስት መቶ የሚሆነው መጥቶ ሰርቶ ደህና ደሞ ጻፍርቶ ይሄዳል። በሚመጣው አመት ደግሞ ወደ ሺህ ይገባል እያደገ፣ ወይ ሁለት ሺህ ሶስት ሺህ ያለ በብዙ መቶ ሺህ እንደዛ ነው እንጂ በታሪክ ወልቃይት የአማራ ነው ነው እያሉኝ ያሉት ያለ ምንም አነጋገር። በዚህ የሚባል አንድ በኢትዮጵያ ታሪክ ላይ የሚጠቀስ ነገር የለም። አሁን ያልሽኝ አንድ ሰውዬ እንዲህ ብሏል እንዲህ ብሏል የተባለው እኔ ገና የመጀመሪያ ጊዜ ነው እንዲህ ያለ ታሪክ ስሰማ፣ መጽሐፉንም አላገኘውም። አንድ እስቲ ሌላ ነገር እሳቸው ያሉትን ልጥቀስሎትና እና እዛ ላይ ደግሞ ሃሳቦን ሰጥተውኝ ስቱዲዮ ውጪ እያሉኝ ነው እንትንላል። እኚህ ሰው እንደውም ምንድን ነው የሚሉት በአሁኑ ሰዓት በጎንደር ዞን ስር ድሮ በትግራይ ክልል ስር የነበሩ እና ከሰባ እስከ 80 ከመቶ ህዝባቸው ትግርኛ ተናጋሪ የሆነባቸው ሶስት ዞኖች አሉ። እንደውም እሳቸው የሚሉት ምንድን ነው ሌሎች ሶስት ዞኖች አሉ። የዛ ዞኖች ነዋሪዎች ደግሞ ትግርኛ ተናጋሪዎች፣ ለምንድን ነው በትግራይ ስር የማንካለለው ብሎ ጥያቄ አንስተው ነበረ ነው የሚሉት። ቦታዎቹንም ይጠቅሳሉ። ሶስት ወረዳዎች አብረሃ ጅራ አብደራፊ ታህታይ አርማጮሆ፣ በእነኝህ ያሉ ከሰባ አምስት እስከ ሰማንያ በመቶ የትግርኛ ቋንቋ ተናጋሪ ሰዎች ናቸው ነው የሚሉት። ወልቃይት ይቅርና ወልቃይትን ጨምሮ ማለት ነው። ስለዚህ ምን ያርቃሉ? መሰረቱን ላንሳልሽ። እሺ፣ እንግዲህ የዚህ መሬት ልማት እያደገ እያደገ እያደገ ሲሄድ በስራ የሚመጣው የትግራይ ሰው ነው። በአብዛኛው የትግራይ ሰው ነው። አጋጣሚ የሆነ ደግሞ የትግራዩ ሰው አማርኛም አይችልም ትግርኛ ብቻ ነው የሚችለው። የወልቃይቱ ሰው ደግሞ አማርኛ ብቻ ነው የሚችለው፣ ትግርኛ አይችልም። ማዕከል ላይ አሰርጓሚ የሆኑ ትንሽ በንግግር የበሰለ ሰለጦርስ ቋንቋ የሚያነጋግሩ እየተቀጠሩ ለስራ ያገናኟቸዋል፣ ያደራድሩታል ወልቃቸውንና ትግሬውን በዚህ ማሰርጓሚነትና በአዋዋይነት ብዙ የኤርትራ ሰዎችም እዚህ ውስጥ ገብተዋል። የትግራይ ሰዎችም አሉ። የከተማ ሰዎች የለመዱ ማለት ነው እንጂ የትግራይ ሰው ስመጣ አንዲት አማርኛ እኳ አይናገርም። ደግሞ የዚህ የወልቃይት ጠገዴው ሰው ደግሞ የገጠሩ አንድም ትግርኛ የሚናገር የለም። አሁን ግን ወልቃይት አካባቢ ትግርኛ ተናጋሪዎችም አሉ። ትግርኛ ማመጣልሽ እኮ ነው። እሱ ላይ ነው መመሰረትልሽ ልብ ብለሽ ማመጣልሽ። መጀመሪያውኑ ሲገባ ሲጀመር እርሻው መቶ ወደ ሺህ ወደ ሁለት ሺህ ሶስት ሺህ ቁጥር እየገባ ሲሄድ፣ የትግራዩ ተወላጅ ወደ ሁመራ የሚመጣው በእርሻ ጊዜ ትንሽ እየሰርቶ ተመልሶ ለመሄድ እዚህ፣ መካከል አንዳንዶቹ ወደ ሀገራችን ተመልሰን አንሄድም እዚሁን እቀራለን ትንሽ መሬት ጉልን ማስጠ ብለው ይጠይቁታል፣ ያንን የወልቃይቱን ሰው። እሱ ደግሞ ሰፊው መሬት ያለ ችግር የለውም የጥንድ በሬ ማዋያ መሬት ሰጥቻለሁ ይላል። ትራክተርም ካለው አንድ ሰዓት አርስልሃለሁ ይለዋል በበሬም ከሆነ አንድ ቀን እውልልሃለሁ ይለዋል። ያገዘዋል። ተባብረው ተዛምደው ተመልሼም ወደ ሀገር ያልሄድም እዚህ ቀራለሁ ሲባል ሲባል ቁጥሩ እየጨመረ እየጨመረ እየጨመረ እየጨመረ ወደ ሀያ ሺህ ሰላሳ ሺህ አርባ ሃምሳ ሺህ ሰው የትግራይ ተወላጅ እየገባ እያረሰ እያገኘ ሲሄድ እንዲያውም በሁመራ መልማት ትልቁ ተጠቃሚ የሆነው የትግራይ ሕዝብ ነው። እስቲ ዓመተ ምሕረቱን ቢገልጹ እንጂ ከመቼ ጀምሮ ነው ይሄ እንዲህ አይነት ግንኙነትና ሰፈራ የተጀመረው? ይሄ በትክክል መናገር እቸገራለሁ። እኔ ካወቅኩበት ጊዜ ያለውን አንስቼ ብነግርሽ እኔ የተነሳሁት ከአርባ ስምንት አመተ ምህረት ጀምሮ ነው። አቶ ብርሃኑ፣ እስቲ አጠር አርገው የወልቃይትን ድንበር ይንገሩኝ። ድንበሩ ምንድን ነው? ሶስት የሚያውቁት ድረስ ቀደም ብዬ እንዳስተዋወቅኩት እንግዲህ በእድሜ የሚገፉ ስለሆኑ አካባቢውን በደንብ ያውቃሉ ብዬ ነው የማስበው። ድንበሩ በሰሜን በዚህ በኩል በትውልድም እንደዚ ሆነ እንጂ በትውልድም እንደዚ ሰፊ እኮ ነ ከሁለቱም ነው እኮ መጎለድ ሆነ እና በአድሎም አደሎም የምናገሩ ከታሪክ አንጻር ብቻ ነው የምናገሩ። ድንበሩ ድንበሩ ተከዜ በመለሰ ነው ከትግራይ ጋራ ኤርትራም ጋራ ተከዜ በመለሰ ይመጣልሽ እና ወደ ወሎ ጫፍ ሲደርስ በሽሎ ከበሽሎ ወንዝ ጋራ ታይዞ ተካልሎ የሚኖር ነገር ነው። ትግራይ ወዲህ ገፍቶ መታ አያውቅም። የጎንደሩም ወደ ትግራይ ገፍቶ ሄዶ አያውቅም። በጣም ነው የማመሰግነው አቶ ብርሃኑ አስረስ ሰፋ ያለ ጊዜ ወስዶ ስላስረዱኝ ይህን ታሪክ አመሰግናለሁ። እግዚአ ደስፈል እንደ ተጠቀሰው ወልቃይት ዛሬ የተካለለው በትግራይ ብሔራዊ ክልላዊ አስተዳደር ስር ነው። ለመሆኑ ወልቃይትና ትግራይ በነበረ ታሪካቸው ምንና ምን ናቸው? ከ1966 ዓ ም በፊት የትግራይ ጠቅላይ ገዢ የነበሩትን ልዑል ራስ መንገሻ ስዩምን መለስካቸው አመሃ አዲስ አበባ ላይ አነጋግሯቸዋል። ልዑል ራስ መንገሻ ስዩም በመጀመሪያ ለአሜሪካ ድምፅ ሬዲዮ ይህንን ቃለ ምልልስ ለመስጠት ፈቃደኛ ስለሆኑ ከልብ አመሰግናለሁ። ከ1953 ጀምሮ እስከ 1966 ዓ ም ድረስ በእነዚህ 14 ዓመታት ያህል የትግራይን ጠቅላይ ግዛት በጊዜው አጠራር በአገረገዥነት ሲያስተዳድሩ ነበሩ። የዛን ጊዜ የትግራይ ክልል በሰሜን፣ በምስራቅ፣ በምዕራብ፣ በደቡብ የሚያካልሉት የአገሪቱ ክፍሎች ወይንም የውጭ ሀገር ክፍሎች ትዝ ይልዎታል? እንዴት ነበር? እስኪ እሱን ይዘርዝሩልን። እኔ በ953 በትግራይ አስተዳዳሪ ሁኜ ስላክ የግርማ ጃ ቀለማ ስላሴ በዛን ጊዜ ከሩጌት ጀምሮ ሲተዳደር ነበረው። እኔም በልጅነት ጀምሮ አውቆ ከዛ በፊት ቢሆን መስማው በሰሜን በኩል ያለው ያው በኤርትራ በኩል ያለው ወሰናችን መረብ መሆኑን በዚህ በበገምድር በኩል ደግሞ ባለው ተከሌ ተከትሎ መሆኑን በዚህ በዚህ አይነት ኔላው ሁሉ ደግሞ እስከ አለውሃ ድረስ የነበረው የትግራይ ክልል እንደገና በግርማ ሆይ ጊዜ ደግሞ አለማጣጥ ግድረስ ሲመጣም ሆኖን በአፋር በኩል ያለው አስተዳደር ያው ከሁሉ ጋራ በምንዋስ ነው ተካሎ ቀይ ባህር ሲገባ የተቀረው ደግሞ እኛ በአንድ በኩል የአሰብ ይመጣል። እዚህ በዳሎል እና በ የው በኩል ባለው ደግሞ የኤርትራ አስተዳደር እኛ ደግሞ በዚህ በኩል ነን። አፋሩን ጭምር ያው ዳሎልም እዚህ አፋር ክፍል በትግራይ ጠቅላይ ግዛት እንደነበረ ነው። አብዛኛውን የማውቀውና የማስታውሰው ክልሉ አስተዳደሩ በዚ አይነት መልክ ነበር የሚመራው። በእርስዎ አባቶች፣ አያቶች፣ ቅድመ አያቶቹ ጊዜ የዚህ በተለይ የሰሜኑ የሀገሪቱ ክፍል ብዙ ታሪክ አዋቂዎች እንደሚሉት ድንበሩ አንድ ጊዜ ወደ ላይ አንድ ጊዜ ወደ ታች ይወርዳል። የሰሜን አስተዳዳሪዎች፣ የሰሜን ገዢዎች ትግራይ ይገዛሉ። የትግራይ ገዢዎች ደግሞ እስከታች ድረስ ይመጣሉ። እንዴት ያለ ነገር ነበረ? ያስታውሳሉ? እርሶ በግሉ የሚያስታውሱት ነገር አለ? ከአባቶቹ የሰሙት ነገር ካለ እንደተነተንኩት ነው። በእኔ በኩል ባለው በማውቀው አባቶቼ ትግራይ እንደተባለው ለምሳሌ፣ በወሎ ንጉሥ ሚካኤል በልጅ ያሱ ዘመነ መንግሥት አባታቸውን ራስ ሚካኤልን ንጉሥ ሚካኤል ብለው አነገሷቸው። በኋላ ንጉሥ ትግራይ ወሎ ብለው በእሳቸው አስተዳዳሪነት እንደገና ደጃዝማች ሲዩም መንገሻ ነበሩ። አፋቲና ያኔ እሳቸውንም በንጉስ ሚካኤል ራስነት ሰጥተው ትግራይን በከፊል አስተዳዳሪ እንዳደረጓቸው ነው። በእውነቱ ታሪክ ወይቆይ እና ይሄ በየትኛው በኩል ነበረ ብሎ የሚለው ነገር ራሱ በየዘመኑ የተለዋወጠና የተሰራ ነገር ነው እና እኔ በማውቀው በእውነቱ ትግራይ ክልል ይሄው ነበረ በጉልትነት ለምሳሌ ስሜን ይሄን እንደሆነ ዶር ጌታ ራስ ስዩም እዚያም ስለሚወለዱ ስሜን ጉልት ያው የዶር ጌታ በጉልትነት ወራጭነቱ ግን ያው በገንዘብ አስተዳደር እንደነበረ ነው የማስታውሰው። አንዳንድ ወገኖች እንደሚል ደሞ ከሆነ ከ1943 እስከ 48 አመተ ምህረት ባለው ጊዜ በምዕራብ በኩል ወልቃየትም ታች አርማጭሆም አብርሃ ጅራን ጨምሮ አብርሃ ጅራ አብድራፊ ወደ ጎንደር የተከለሉት በእነዚህ አመታት እንጂ ከዚያ በፊት የትግራይ ነበር የሚሉ ወገኖች አሉ። ይህ የሚሉ አሉ። ቅድም እንዳሉት በደቡብም የትግራይ ክልል እስከ አልዋ ድረስ ይደርስ ነበረ። በላይም በኩል እስከ ሀማሴን ድረስ ይደርስ ነበረ። በምስራቅም በኩል አብዛኛውን ዛሬ አፋር ተብሎ የሚባለውን ክፍል የሚይዘው የትግራይ ክልል ነበረ ወይንም የትግራይ ግዛት ነበረ እና ይሄ ሁሉ የፈረሰው በቀዳማዊ ወያኔ ምክንያት ነው የተሸበሸበው የሚሉ ሰዎች አሉ። ከዚህ ጋር እስማማለሁ። እንግዲህ ሰው በየበኩሉ የራሱን ታሪክ ይዞ የሚተርክ ይኖር ይሆናል። እኔ እኔ እስከማውቀው ድረስ ወያኔም ጊዜ ሆነ የክልሎቹ መስፋፋትና መጥበብ፣ ትግራይም ቢሆን ከመረብ ከኤርትራ ጋር በነበረው መረብ ነበረ ወሰኑ። በተቀረ ሱዳን ድረስ ይሄድ ነበረ። ወልቃይትና እንትን የሚባለው አሁን አሁን ነው የሰማሁት በጥንት ጀምሮ በነበረው ደግሞ በትግራይ ክልል ግን ወደ ኤርትራ በአፄ ምኒልክ ዘመነ መንግስት፣ ለሳር ብላ ብለው ጀላሎች እየተብት የሚባለውን አስተዳደር ለሳር ብላ ብሎ ነው ወሰደ ክልል የሚባለው ይሄን ደግሞ እንደዚህ ያለ ሆኖ አለ። አሁን ኤርትራም የራሷ ክልል ካላት እኛም የራሳች ትግራይና ይሄ ወልቃይት የኛ የአድያቦ ክልል የነበረውን ይመለስልን ይገባል እ ወሰናችን ማሀጀር ሱዳን ጠረፍ ስለሚሄድ በሚል ያቀረብኩት ጥያቄ ሁሉ ነበረ እንጂ በሌላ በኩል እኔ ጥያቄም አልቀረበልኝም። ያለው ጊዜ የነበረው ትግራይ አሁን የተባለው ሁሉ ግጥ በሉል ግዜ በኩል እስከ አልወሃ ድረስ ወሰናቸው እንደነበረ በወሎ በኩል ቅድም እንዳልኩት እሱ በጀርሄ ጊዜ እንደገና ተመልሶ ከዘውል ድረስ መጥቶ መቆረጡን ማለት ይሄን ይሄን ሁሉ የዚያ የመጨረሻው ማቴ የነበረ ነው። በተቀረ ባፋር በኩል ያለው ብዙ ችግር አልነበረ። ብዙ ክልል የተለወጠ ነገር ያለ መሆኑን አላውቅም። የወልቃየት ተወካዮች ነን የሚሉ ሰዎች እዚያ አዲስ አበባ መጥተው ለፌዴሬሽን ምክር ቤት እኛ አማሮች ነን እንጂ ትግሬዎች አይደለንም። ስለዚህ ይሄ ማንነታችን ይታወቅልን ብለው ጥያቄ አቅርቦ ነበር፣ ባለፈው ሁለት ሳምንት ግድም። እርስዎ ስለዚህ አስተያየት የሚሰጡት አለ? ይሄ እንግዲህ ጥያቄ የቀረበለት ድርጅትና መስሪያ ቤት መንግስት መመለስ ያለበት፣ እኔን አይመለከትም። አንድ ጊዜ እንግዲያውን አሁን ሰዎች እንደሚሉት በጃንሆይ ጊዜ እርሶ የትግራይ ቅድም እንዳነሳ ነው አስተዳዳሪው የሆነው የጎንደርን ይህን አሁን ወይም የበጌምድርን ክፍል የዛን ጊዜ በሚጠራው ወደዚያ ወደ አርማጭሆ ወደ ወልቃየት አካባቢ ለማልማት ፈቃድ ጠይቀው ተከልክለዋል የሚባል መሪያ ለ የሚሉት ነገር አለ። እዚህ ላይ ካላይ አዋሳኝ የሆኑት ጠቅላይ ግዛቶች ያኔ በጌምድር ጠቅላይ ግዛት እና የትግራይ ጠቅላይ ግዛት በዛ በኤክስፖ እንድንካፈል ተወለጃ ነው ያንስ በሬ ጀርማን ልክሰን የእንደራሴ አስተዳደር በነበረበት ጊዜ ያኔ እኛ ሂደን አብረን ተካፍለናል። በዚያን ጊዜ ደግሞ እኛም የተካፈልን ጊዜ በዚያ በኤክስፖ ጊዜ እርስ በራሳችን ከየፓቪሊዮናችን ከተከፋብሮ በተሰጠን በነሱ አመራር እኛ ንጉባኛን የነበረና የዚያ የበጌምድሩ ክፍል አስተዳዳሪ የነበሩት ኮሎኔል ታምራት ይገዙ ነበሩ። እና ቤተወደላዳነ ሌሎችም የተከበሩ መኳንንቶች የገምድር ነበሩ። የእኛን ፋሚሊን ለመጎብኘት መጥተው እዚያ በሚያዩበት ጊዜ የልማት ስራችንን ፕሮግራማችን ሁሉ አሳየናቸው። ዛሬ ክቡር ቤተወደላዳነ ይመስሉኛ፣ ላይ ያለ እንደማስታውሰው እዚህ ለትግራይ ብቻ ነው ታዲያ እንደዚህ የሚሰሩት ለእኛስ እንደዚሁ መንገድ ቢከፍትልን የእናንተ የትግራይ ሰራተኛ ሆኖ መጥቶ ኡመራን ያቀናልና ለእናንተም ጥሩ ይሆናል። አሁን በአስመራ በኩል እየዘረበው መሀጀር ነው ወደ ቤት ወደ ትግራይ የሚመለሰው። በዚህ ግን የመቶ አምሳ ኪሎ ሜትር ርቀት ነው ያለው እና ይህንን መንገድ ቢከፍትልን ብለው ስለጠየቁ አይ ከተባበር እናንተም የነዳጅ ታቦጣላችሁ እኛም ባለን መሳሪያና እውቀት እንደተባለው ከአርባ ሺህ የበለጡ ሰራተኞች ከትግራይ ሄደው የሚያቀኑ መኖራቸውን እናውቃለን። ትልቅ ስራ ነው። አብረን መተባበር እኮ ይገባናል። ይሄማ በሚል ተስማምተን ከሶስት ወር ያህል እኔ ራሴ መንገድ ኑ ብየቀየስኩኝ አብረን ሰርተን ምጽዓትን ስናከብር ራሳቸው ቤተ ወደድም እየተመላለሱ ሌሎቹም የወልቃይት እና የዘገሬ ሰዎች ከኛ ጋር አልተለዩም። በገንዘባቸውም፣ በነዳጅ ማቅረቡም፣ በምግብ ማቅረቡ ሁሉ ሳይለዩን ተከዜን ተሻግረን ያኔ በልማት መስራታችን እርግጠኛል። እንግዲህ በአሁኑ ጊዜ እርሶ ቅድም እንደነገሩኝ፣ ከፖለቲካ ውጭኖት እድሜን ገፍቷል ይላሉ። እንደ አንድ ኢትዮጵያዊ አባት ለአሁኑ ሁኔታ የሚሰጡት ምክር ምንድን ነው? መቼም በምሰራበት ጊዜ የተቻለኝን ያህል ሀገር ለወገን ሰርቻለሁኝ። አሁን ደግሞ ምን ምሰጠው ምክር አለ? መንግስት ይህንን እያጠና በበኩሉ ደግሞ በራሱ ያለው አስተዳደር አሁን በኢህአዴግ በኩል በዘጠኝ ክልሎች የተከለለ ስለሆነ የእያንዳንዱ ክልል የተከፋፈለ መሆኑ ትግራይም ቢሆን ራሱ እኔ አስተዳድረው የነበረው አፋር ተከልሎ ለብቻ በራሱ ነቻለ ሆኗል። በዚህ አይነት መልኩ የሰሩት ነገር አለ። እሱ እንግዲህ ይጠቅማል ብሎ ያው ያለው መንግስት በሚወስነው በሚያጠናው ነገር አብሮ ራሱ ኃላፊነት ከሚያጠና በስተቀር እኔ ቅድም እንደተባለው በፖለቲካ ሆነ በአማካሪነት ይሄ ይሁን አይሁን ብዬ አሳብ ለማቅረብ አልችልም። ራስ መንገሻ ስዩም ስለተብሮ በተጋሚ በጣም አመሰግናለሁ። እግዚአብሔር ይስጥልኝ በጣም አመሰግናለሁ እኔም ልዑል ራስ መንገሻ ስዩምን አቶ ብርሃኑ አስረስን እንዲሁም አቶ ላቀው ዳርጌን ባልደረቦቼንም ትዝታ በላቸው እና መለስካቸው አማህን ከልብ እያመሰገንኩኝ ወደ ተከታይ ዝግጅቶቻችን እንለፍ። ለማንኛውም ዝግጅቶቻችንን በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆን ዶት ኤምኦቢ አይ ላይ ማዳመጥ እንደምትችሉ ላስታውሳችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። Tana gagaro.